የሰብአዊ መብት ተሟጋቹ አምነስቲ ኢንተርናሽናል የየመን ተቀናቃኝ ኃይሎች በንጹሐን ዜጎች ላይ ግድያ ፈጽመዋል ሲል ከሰሰ። የሰብአዊ መብት ተሟጋቹ በሁቲ አማጽያን የአብድረቦ መንሱር ሃዲ ታማኞችና የሳውዲ አረቢያና አጋሮቿ የአየር ጥቃት የተፈጸመው ግድያ የጦር ወንጀል ሊሆን እንደሚችል ጠቁሟል። አምነስቲ ኢንተርናሽናል ይፋ ያደረገው ዘገባ ሳውዲ አረቢያና አጋሮቿ የአየር ጥቃቱን ከጀመሩበት ጊዜ አንስቶ በመኖሪያ ቤታቸው፣ የስራ ቦታቸው አሊያም በትምህርት ቤቶች ሰዎች መገደላቸውን ያተታል። በአምነስቲ ኢንተርናሽናል የየመን ተመራማሪዋ ራሻ መሐመድ የሳውዲ አረቢያና አጋሮቿ የአየር ድብደባ ንጹሐንን ከጦር ኢላማዎች አለመለየቱን ይናገራሉ። በሳውዲ አረቢያ ከሚመራው ትብብር ስምንት የአየር ድብደባዎችን መርምረናል። እነዚህ የአየር ድብደባዎች በጦርነት ሕግጋት ግዴታ የሆነውንና የንጹሐንን ሞት ለመቀነስ አስፈላጊውን ጥንቃቄ አላደረጉም። እንዲህ አይነት የአየር ድብደባዎች በንጹሐን ላይ ሞትና የመቁሰል አደጋ በማስከተላቸው እንደ ጦር ወንጀል ሊወሰዱ ይችላሉ። እነዚህ የአየር ጥቃቶች ትምህርት ቤቶችን መጠለያ ያጡ ሰዎችን፣ ገበያዎችን፣ ሰዎች የሚጸልዩባቸውን መስጊዶችን ኢላማ አድርጓል። በአካባቢዎቹ የጦር ኢላማ የነበረ ለመሆኑ ማረጋገጫ የለም። ሳውዲ አረቢያ መራሹ የአየር ጥቃት በሆዴዳ ከተማ የእርዳታ ድርጅቶች እቃ መጫኛዎችንና መጋዘኖችን ማጋየቱ ተሰምቷል። ትናንት የታይዝ ከተማን ለመቆጣጠር በተደረገ ከባድ ውጊያ በ24 ሰዓታት ውስጥ ከ80 በላይ ሰዎች መሞታቸውን ኤፍፒ ዘግቧል። በሰሜናዊና ደቡባዊ የመን ቁልፍ ቦታ ላይ የምትገኘውን የታይዝ ከተማ ለመያዝ የሚደረገው ፍልሚያ አሁንም አልበረደም። የሁቲ አማጽያንና የቀድሞ ፕሬዚደንት አሊ አብደላ ሳሌህ ታማኞች በከተማዋ የሚገኙ ተዋጊዎቻቸው ማጠናከራቸው ተናግሯል። ራሻ መሐመድ በየመን የሁቲ አማጽያንና የአብድረቦ መንሱር ሀዲ ታማኞች ንጹሐን ዜጎች ለሞት ለሚያደርስ ጥቃት አጋልጠዋል ይላሉ። በኢደንና ታኢስ ከተማ የተፈጸሙ 30 ክስተቶችን መርምረናል። የሁቲ አማጽያንና ተቃዋሚዎቻቸው ሞርታርና ከባድ መሳሪያዎችን በመኖሪያ መንደሮች ላይ ተኩሰዋል። በዚህም 68 ንጹሐን ሰዎች ተገድለዋል። ከሆስፒታልና የትምህርት ቤቶች አካባቢዎች ጥቃት ፈጽመዋል። በዚህም ንጹሐን ዜጎችን ለጥቃት አጋልጠዋል። የሳዑዲ አረቢያ መራሹ የአየር ጥቃት ከተጀመረበት ጊዜ አንስቶ 1950 ንጹሐን ሰዎች መገደላቸውንና 4271 ደግሞ መቁሰላቸውን የተባበሩት መንግስታት ድርጅት አስታውቋል። አምነስቲ ኢንተርናሽናል በተባበሩት መንግስታት ድርጅት የሰብአዊ መብት ቶች ጉባኤ የጦር ወንጀል መፈጸም አለመፈጸሙን በገለልተኝነት የሚያጣራ ኮሚሽን ሊያቋቁም ይገባል ሲል ጥሪ አቅርቧል። የዓለም አቀፉ ማህበረሰብ ዝምታ አስደንጋጭ ነው የሚሉት ራሻ መሐመድ በየመን ካሁኑ የባሰ አሰቃቂ ክስተት ከመግጠሙ በፊት ምላሽ ሊሰጠው ይገባል ሲሉ ይናገራሉ። የዓለም አቀፉ ማህበረሰብ ዝምታ በጣም አስደንጋጭ ነው። ጥሪያችን ጀርመንና የአውሮፓ ህብረትን ጨምሮ ዓለም አቀፉ ማህበረሰብ የጦር ወንጀል ሊሆን የሚችለውን ጥሰት አድምጠው እንዲቃወሙ ነው። ይህን ማድረግ ካልተቻለ በየመን ይቅርታ የማያሰጥ ሰብአዊ ቀውስ ሊፈጠር ይችላል።